ቮይስ ኦፍ አሜሪካ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ በሚቀጥሉት ሶስት ሳምንታት ውስጥ በሚያደርገው ስብሰባ የዜጎቻቸውን ሰብአዊ መብቶች በመጣስና ነጻነታቸውን በመንፈግ በተከሰሱ ሀገሮች ላይ ከፍተኛ ምርመራና ግምገማ እንደሚያደርግባቸው ይጠበቃል። አርባ ሰባት አባላት ያሉት የዓለሙ የሰብአዊ መብቶች ጉባኤ መቀመጫ ከሆነችው ጂኔቫ ሊሳ ሽላይን ለቪኦኤ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ጉባኤው ስራውን ሲጀምር በቅድሚያ የሚያደርገው በአባል አገራቱ የሚቀርብለትን ወቅታዊውን የቤለሩስ ሁኔታና በዚያ የተፈጸመ ስላለው የሰብአዊ መብት ጥሰት ዙሪያ የሚደረገውን አጣዳፊ ክርክር በማድመጥ እንደሆነ ይጠበቃል። እንደ አውሮፓ አቆጣጠር ናሴ 9 ቀን የተደረገውን አወዛጋቢና ተጭበርብረዋል የተባለውን ፕሬዚደንታዊ ምርጫን ተከትሎ አገሪቱ ከፍተኛ ቀውስ ውስጥ ገብታለች። በፊሊፒንስ ፕሬዚደንት ሮድሪጎ ዱተሬት በአደንዛጅ እጽ ላይ ባወጁት ጦርነት ሳቢያ ያለፍትህ የተገደሉት በሺዎች የሚቆጠሩ ዜጎችን ጉዳይ አንዱ መነጋገሪያ ሊሆን ይችላል። ከዚያም በተጨማሪ ሌሎችም በአመቱ ውስጥ የተከሰቱ ዋና ዋና የሰብአዊ መብት ጥሰቶችም ይታያሉ። በሶሪያ፣ በማይናማር፣ ቬኔዙዌላ፣ ደቡብ ሱዳን፣ ሊቢያ፣ ኢራን እና ካምቦዲያ በመሳሰሉ አገሮች የተፈጸሙ ግድያዎች፣ ግርፋት፣ ማሰቃየት፣ በዘፈቀደ የሚደረጉ እስራቶች፣ የሰዎችን ደብዛ ማጥፋትና ወሲባዊ ጥቃቶች መፈጸምን ጨምሮ ሌሎች በርካታ የሰብአዊ መብት ጥሰቶች በዝርዝር ቀርበው የሚታዩበትም ጉባኤ ይሆናል። የዚያኑ ያክል ቀደም ሲል ለጉባኤው አገልግሎት ሰጥተው የነበሩ አንዳንድ ስልጣኖችም የሚያበቁበት ጊዜ ይሆናል። ለምሳሌ ከአራት ዓመት በፊት በቡሩንዲ የተከሰተውን የሰብአዊ መብት ጥሰት ለመመርመር ኃላፊነት የተሰጠው የሰብአዊ መብቱ ጉባኤ አጣሪ ኮሚሽን የማጠናቀቂያ ሪፖርቱንም የሚያቀርብበት ጊዜ በዚያ ወር መጨረሻ ይሆናል። ይሁን እንጂ በጄኔቭ የሰብአዊ መብት ተመልካቹ ድርጅት ዲሬክተር ጆን ፊሸር ግን ለኮሚሽኑ የተሰጠው ስልጣን አሁንም ተጠብቆ የሚቆይ መሆኑን ተናግረዋል። ምክንያቱም በቡሩንዲ ያለው ተጨባጭ ሁኔታ አሁንም አልተቀየረም። ምንም እንኳ ፕሬዚደንት ኢቫሪስት ንዳዩሽማዬ የረጅሙን ጊዜ የቡሩንዲ ፕሬዚደንት የነበሩትን ፒሬ ንክሩንዚዛን ተክተው ፕሬዚደንት ቢሆኑም ስጋቱ ግን አሁንም እንዳለ ነው። ፕሬዚደንቱ ስለ ሲቪል ማህበረሰቡ የሰጡት ብርቱ ማሳሰቢያ አስግቶናል። የውጭ ሀገር መንግስታት መልእክተኛ መሆን ወይም ሚስጥር እያሾለኩ የሚሸጡ ወይም የሚያጋልጡ መሆን የለባቸውም ብለዋል። ይህ አስተያየት የማህበረሰቡ አባላት መንግስትን ከመተቸት እንዲቆጠቡ ሊያደርጋቸው ይችላል። ፊሸር እንደሚሉት በፕሬዝደንት ንኩሩንዚዛ ዘመን ለነበረው የሰብአዊ መብት ጥሰቶች ተጠያቂ የነበሩት ባለስልጣናት አሁንም ስልጣን ላይ ናቸው። የሰብአዊ መብት አክቲቪስቶች በዚህኛው ጉባኤ ጨርሰው የማይነኩ ናቸው የሚባሉ አገሮች ጉዳይ ጭምር እንዲታይ ግፊት እያደረጉ ነው። እነዚህ አገሮች ከፍተኛ አቅም ያላቸው በመሆኑ ጉዳያቸው በሰብአዊ መብት ጉባኤ ፊት ቀርበው አያቅም። 321 የሚደርሱና ከ60 ሀገራት የተውጣጡ የሲቪል ማህበረሰብ ቡድኖች ቻይና እጅግ በተቀነባበረ መንገድ ትፈጽመዋለች ባሉት ከፍተኛ የሰብአዊ መብት ጥሰት ላይ ምርመራ እንዲካሄድ ጠይቀዋል። ራሽያም እንዲሁ በቅርቡ በሶቪየት ህብረት ዘመን በነበረው የመግደያ መርዝ በመጠቀም ተቃዋሚ የፖለቲካ መሪ የሆኑትን አሌክሲ ናቫሊንን መርዛ ለመግደል ሞክራለች በማለት በጉባኤው እንዲታይ የጠየቁም አክቲቪስቶች አሉ። ፊሸርም እንዲሁ በሳዑዲ አረቢያ እየተፈጸመ ያለው ጥሰት ከፍተኛ ትኩረት የሚሻ መሆኑን ተናግረዋል። ስለሴቶች የሚሟገቱ የሰብአዊ መብት ታጋዮችና መንግስትን የሚተቹ ዜጎች በተለያየ መንገድ ታስረው ይገኛሉ። የእስር ቤቶች መጨናነቅ መኖሩንና በተለይም በዚህ የኮቪድ ወረርሽኝ ወቅት የጤና ቀውስ ስለመፈጠሩም ዝርዝር መረጃዎች ደርሰውናል። የሕክምና እርዳታ እንዳያገኙ ተከልክለው ግልጽ ባልሆነ ሁኔታ የሞቱ እስረኞች መኖራቸውም ይታወቃል። ዲሬክተሩ ጆን ፊሸር ሳውዲ አረቢያ እስረኞችን እንድትፈታ የእስር ቤቶችም ሁኔታዎች ላይ ማሻሻያ እንድታደርግ ግፊት ከማድረግ ጋር አገሪቱን በሰብአዊ መብት ክትትል እይታ ስር ማድረግ እንደሚገባም ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ